ጥያቄዎች እና መልሶች። አቶ ከበደ አባትና እናቱን ወደ ትምህርት ቤት ጠራቸው። አዎ፣ እሱ ሁለቱን ወደ ትምህርት ቤቱ ጠራቸው። አቶ ተሰማ ወደ አሜሪካ መቼ ሄደ? ትናንት ሄደ። አቶ ተሰማ የት ሆቴል አደረ? እጊዮን ሆቴል ውስጥ አደረ። አቶ ከበደን ወደ ሆቴል ማን አደረሰው? አቶ ተሰማ አደረሰው። አስተማሪዋ ምን አለች? አስተማሪዋ ተማሪዎቹን ጠራች። አንተና አቶ ተሰማ የት አረፋችሁ? ጊዮን ሆቴል ውስጥ አረፍን። እንግዳ ተቀባዩ ክፍሉን አሳየሽ? አዎ ሁለት ጥሩ ክፍሎች አሳየኝ እቃውን ማን አስገባው እንግዳ ተቀባዩ አስገባው እርስዎ አሜሪካ ውስጥ ስንት ሰዎች አወቁ አስር ሰዎች አወቁ አስተማሪዎች ትምህርት ቤት ውስጥ ስንት ተማሪዎች አዩ? ስምንት ተማሪዎች አዩ። ተማሪዎች ወደ ትምህርት ቤታቸው መሄድ ቻሉ? አዎ፣ አሁን መሄድ ቻሉ። ቃሉን ማን ደገመው? ተማሪዎችና አስተማሪዎች ደገሙት። ወደ ምግብ ቤት መሄድ ማን ፈለገ? አቶ ከበደና አቶ ለማ ፈለጉ። አቶ ከበደ መጽሐፉን ከፈተው? አዎ ከፈተው። ለቤቱ ኪራይ ስንት ብር ከፈሉ? ለሳምንት አስር ብር ከፈሉ። አስተማሪዋ ከየት አገር መጣች? ከአሜሪካ መጣች። አቶ ከበደ ምን ነገረህ? ወደ አሜሪካ መሄዱን ነገረኝ። ይህን መጽሐፍ ማን ሰጣችሁ? አስተማሪያችን ሰጠችን። ተማሪዎች በጣም ተመሰገኑ። አዎ በጣም ተመሰገኑ። አባትሽ ማን ይባላል? አቶ ተሰማ ይባላል። መጽሐፉን ወደ ትምህርት ቤት ማን ወሰደው? አስተማሪው ወሰደው። ትምህርት ቤቱን ማን ዘጋው? አቶ ለማ ዘጋው። ከተማውን ማን ዞረ? አባቴ ዞረ። ሰውየው ከአሜሪካ መች መጣ? ትናንት መጣ። ሴትዮዋ መች ወደ ትምህርት ቤት ሄደች? በአራት ሰዓት ሄደች። አቶ ጆን አንድ ስኒ ቡና ሰጠህ? አዎ ሰጠኝ። አቶ ከበደ ጥሩ ትምህርት አለው? አዎ በጣም ጥሩ ትምህርት አለው። ወደ ትምህርት ቤት መሄድ ፈለገ? አዎ ፈለገ። እንግዳ ተቀባዩ ደህና ክፍል አለው? አዎ አንድ በጣም ጥሩ ክፍል አለው። ጌታህ ወደ አሜሪካ ሄዱ? አዎ ትናንት ሄዱ። እዚህ አንድ እንግዳ መጣ? አዎ አንድ እንግዳ መጣ። ተማሪዎች ባዶ ክፍል ፈለጉ። አዎ ስምንት ባዶ ክፍሎች ፈለጉ። ለክፍሉ ስንት ብር ከፈለች? አስር ብር ከፈለች። ለመጽሐፉ ስንት ብር ከፈለ? ሁለት ብር ከፈለ። አቶ ከበደ እቃውን ባዶ ክፍል ውስጥ አስገባ? አዎ አስገባ። ምግቡን ወደ ቤት ማን ወሰደው? እኔና እናቴ ወሰድ ነው። አቶ ተሰማና አቶ ከበደ አንደኛው ፎቅ ላይ ምን አዩ? አንድ ምግብ ቤት አዩ። ገንዘብ ማን ሰጠሽ? አስተማሪው ሰጠኝ። ባልሽ የት አለ? ትምህርት ቤት ውስጥ አለ። ሚስትህ መቼ መጣች? ትናንት በአራት ሰዓት መጣች። ወንድም አለሽ? አዎ ሶስት ወንድሞች አሉኝ እህትህ ምን ፈለገች አንድ መጽሐፍ ፈለገች አጎታችሁ ማን ነው አቶ ከበደ ነው አክስትሽ አስተማሪ ናት አዎ አስተማሪ ናት